ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው።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 ሰላም፣ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃ ነው የምናስተላልፈው። ማስተናገዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራም እንጀምር ያለው አድማጮች እንግዲህ በጣም ይበርዳል እዚህ ዋሽንግተን በጣም ቀዝቃዛ ጊዜ ነው። አሁን በተለይ ትናንትና ንፋሱና ብርዱ በጣም በጣም በቃልቻለሁ ካቅም በላይ ሆኖብን ነበረ። ዛሬም እንደዚሁ ይበርዳል፣ ግን እንግዲህ በሙዚቃ ሞቅ ሞቅ እናደርገዋለን። ዲ ስቱዲዮ እንዲጄ ፋቱነኝ ሁለት ሙዚቃዎች ወደ እናንተ ይደርሳሉ። ናዝሬት ኃይለ ማርያም በቅርቡ ያወጣችሁ ናማ የተሰኘ ሙዚቃ አለ። እሱን በማስከተል ደግሞ ኪቺኒ ማሚላና ኪቺኒ፣ ድሮ ታውቋቸው ነበር። አሁን ለየብቻ ወጥተዋል። ኪቺኒ ደግሞ ዲ ማሪያ የተሰኘ ሙዚቃ ነው። ቪዲዮ በጣም አሪፍ ነው። እነሱን በተከታታይ ጋብዛቸዋለሁ። አብራችን ቆዩ። I'm uh -huh. ሻለው ዲጄ ፋቱኒ በማድመጥ ላይ የምትገኙት ጋቢና ቪኦኤ ነው። ዛሬ አርብ ነው። አርብ አሪፍ አሪፍ አዳዲስ ሙዚቃዎች ወደ እናንተ ይደርሳሉ። ሄኖክ አበበ በማስከተል የምጋብዛችሁ ሙዚቀኛ ነው። ሄኖክ አበበ እንግዲህ ትላንትና ኢንተርቪው አድርጌው ነበር። ከጠፋበት ብቅ ብለዋል ከወደ ካናዳ እማ እናት የተሰኘ ሙዚቃ ቪዲዮ ክሊፑንም ለቋል በዚህ ሳምንት። እሱን ጋብዛችሁና ወደ ሌላው ሄኖክ ደግሞ በማስከተል ስንሄድ በእንግሊዝኛ ነው በዚህ ጊዜ ሄኖክ መሀሪ የተገለጠው ሄኖክ መሀሪ አሚን ላቭ የተሰኘ እንግሊዝኛ ሙዚቃም ለቋል። ሁለቱን ሄኖክ አበበ ከዛ ሄኖክ ማሪ በተከታታይ ከጋቢና ቪኦኤ ወደ እናንተ ማደርስላችሁ ዲጄ ፋቱ ነኝ። አስተያየቶቻችሁን በፌስቡክ ፔጃችን ቪኦ አማሪክ ላይ ላኩልን፣ ጻፉልን፣ ፕሮግራሙን ሼር አድርጉ። የእናንተው የማለዳ ብርሃኔነሽ የሕይወት መፍቻ ቁልፉ ማንችነሽ መለመነው ሌላ የለኝ ፈጣሪን እስትንፋሽን ያርዝምልኝ ያልችልኔ ጣት ፀሐይ የማለዳ ብርሃኔ ነሽ የሕይወት መፍቻ ቁልፉ ማችነሽ መለመነው ሌላ የለኝ ፈጣሪዬ እስትንፋሽኝ ያርዝምልኝ ያችለ आई नोच आइनोचे बचस्पे मत गेम काल चरस उम्मान उम्माना थे ना थे अम्मान Nothing, will call the stash mamaru. ይረፍልኝ። ዛሬ ልብስ መሸበሩን

የጧ ፀሐይ የማለዳ ብርሃኔ ነሽ የህይወቴ መፍቻ ቁልፉ እማችለሽ ምለምለው ሌላ የለኝ ፈጣሪ እስትንፋሽኝ ያርዝምልኝ ያቺ መኔ እያሳደግሽኝ ውዴም በምርቃት ለዚህ ያደረሰሽኛል እናቴ አንቺ ረፊ በተራዬ ደግሞ እኔ ይቀርብኛል ዓይኖችሽ በፍቅር በእንባ ተሞልተው ጐልተው ይታያሉ እናቴ ያረገዋል ያንቺን ደስታ ማየት የኔ ሕይወት ሙሉ እማነ ስሉን አውቃለው ደስታሽ ነው እንደዚህ መባሉ። አቤት ያንቺ ደስታ ፈገግታሽ መማሩ ይረፍልኝ ዛሬ ልብሽ በሸበሩን It's your boy, Hano your attention and also your recognition with all out of my ambition my heart to you is a dedication i don't know what i can do can't live and breathe without you would you mind coming to see how it hurts so bad you're ignoring me i can be your comforter my heart telling me protector for once would you be so kind is it real? Is it true? Have I lost my mind? Would you hold me in your arms? And would you take me to dance tonight? Let me be your hero. If you let go. You're super real. i don't want love. I'm in love. i እሺ እሺ አምን ላቭ ያስደመጥኳችሁ ሀኖክ መሀዲ ነበረ። ወደ ሚሊዮን እሸቴ በተከታታይ ሁለት ሙዚቃዎች የመቀርባሉ። አሁን ደግሞ ሚሊዮን እሸቴ የትግርኛ ዜማ ያቀነቅንላል። አበበ ጉፋኒ ደግሞ ላለፈው ሳምንት ጋብዣችሁ ነበር። ሙዚቃ በጣም ደስ የሚል ሙዚቃ ነው። አኒሲ ወያ ይሰኛል። እሱም ወደ እናንተ አደርሳሉ። ዲጄ። ከዛ ደግሞ አንድ ሙዚቃ ነው የሚቀረን እሱን ጋብዣ እስክሰናበት ድረስ ዘና ፈታ በሉ አስተያየቶቻችሁን በፌስቡክ مو انا بالراجل من قينوني و تا سينا خاكه وتاي صحي متهني بمعراك فقدتي امر قال له معدون انت من ثيم مالك معدون خرج خون ومعدون معدون عا نفس عزيزه عزيزه زي في <applause> الشغل تالكو زي عندو باي هيا كلمة فلاي lâu lo, chắc chắn anh phải lo, lay lay lay, anh có người anh I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, i am Bye. A ti la amo, e i to see እንዲህ እንዲያ እንዲህ እንዲህ እንዲህ እንዲያ እያልን ወደ መጨረሻው ሙዚቃ ደርሰናል። ሀሁ ቢት እና ወንድ ማክ በጣም ተመችቶኛል። የሙዚቃ ሙዚቃ አንቺ ሸገሬ ይሰኛል ወይም ሁሉ ሀገርሽ ይሰኛል። እሱ ሙዚቃ በመጋበዝ ነው ፕሮግራሜን የሚጨርሰው። ዲጄ ፋቱ ነበርኩት አስተናግዳችሁ የነበርኩት ስለሰጣችሁኝ አስተያየት ስለሰጣችሁኝ ፍቅር በጣም አመሰግናለሁ። በጣም በጣም አመሰግናለሁ። ሌትስ ጎ። በዚህ ሙዚቃ ጨርሳለሁ። መልካም ቅዳሜ Deixa it eu rogunjo, tem a os bolo, aí no estrenando, por anti o de um, deixa aí goramsa, tudo se que te one leve yo sisasa, chamo o mani, ris, cuz up, ara እናስ ቢለብሱ ጥጡን አሸምነው ዘመን ቢለዋወጥ ያው ሽሮ ሜዳ ነው። እሳቸው ባራዳ ደጃችሁ ሜደምቀው አንሽን በአገር ለብሰሽ መገኛሽ ቦሌ ነው። ከቦሌ ፒያሳ ሲነሳ ጎበዝ ጀግና ደፋር ልቤ ተብሎ ተሞካሽቶ ሲሄድ ቀልቤ ከዳ ከዳ ተሷ ሜዳ ተውባ አምራ ማልዳ ዘንቀት ዘንቀት ቀት ተረማምዳበት ከረማምዳበት መንገዱን ሲገዳኝ ጉልበት እንግዳ ነገር የማላውቀ ስሜቱን ካለፈው ዘመን ተቀባይ ናት ከዚህም ዘመን አሻጋሪ ሁለቱም በአንድ ላይ አደላድላ አስተራቂ ናት ዘዋሪ Ești că era zonjo, te-am vibrat zonu, ai nu sterenul tău, voranci iarelu, o stata va fi un, deja e goranța, tu nu si că te vezi, la de la si sa sa, mani, eu garo, ore saris, tu la de roa, că zis că zas, tu la de roa, mesto că era pe asa bulo, arata mesit de spilo, tu la de roa,

Sitel Alagana Ninzir Fano Fano Fano Fano Mambau Ancin Marco Manueto sama Uye Gesa Gesa Gesa Gesa Gesa Gesa Ulu Basa Saregala Kemfokanjiye Darasa Tastanca Sawo Duma Iya Fasa Ugesi Banembaro Ancu Maro Uye